ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ጥር አስራ ስድስት ሁለት ሺህ አስራ አራት ዓ ምት ነው። አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይቀርባሉ። በእንግሊዝ ሀገርም የአሜሪካም የተለያዩ ነዚህ በጾም ላይ የሚሰሩ የጾም ክሊኒኮች አሉ። ከመቶ ዓመት በላይ ያለባት እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብራ ሰው ብዬ ባህር አስራት አንድ ጊዜ መብላት ሳይሆን እንግሊዝ ሀገርም የአሜሪካም የሰማነው መዘምር ግርማ ነው። መሰምር የጾም ጣም የተሰኘ ብዙ ትኩረትን እያገኘ በመጣ የአመጋገብ ባህል ላይ ያተኮረ መጽሐፍ ጸሐፊ ነው። ከመጽሐፉ ጋር የተያያዙ የተወሰኑ ጥያቄዎችን ቆየት ብለን እናቀርብለታለን። ከዚህ በተጨማሪ በጦርነትና ኮቪድ-19ን በመሰሉ ወረርሽኞች ሰበብ ጎብኚዎቿ ቀንሰው የነበሩት የጎንደር ከተማ መነቃቃት እያሳየች እንደሆነ ተሰምቷል። ይህንን የተመለከተ ዘገባም ቆየት ብሎ ይቀርባል። እኒና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። የድምጽና ምስል ምህንድስናውን ኤልያስ አስማረ እየከወነ ይገኛል። ሲሳይ ተሾመ ደግሞ የምስል አቀናባሪያችን ነው። አስቀድመን አጫጭር ያለም ዜናዎችን እንስማ። ስመኝሽ የቆየ አመሰግናለሁ ሀብታሙ በካሜሩን የውሃ ሀብት በመቀነሱ ምክንያት በተፈጠረ የእርስ በርስ ግጭት ከቤት ንብረታቸው ለተፈናቀሉ 1000 ሰዎች እርዳታ ለመስጠት የሚያስችል 60 ሚሊዮን ዶላር እንደሚያስፈልገው የተባበሩት መንግስታት አስታውቋል። ድርጅቱ አርብ እለት ባወጣው መግለጫ ገንዘቡ ለተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽንና ለሚቀጥሉ ስድስት ወራት ለተፈናቀሉ ሰዎች የሰብአዊ ረዴት ድጋፍ ለሚሰጡ ተባባሪ ድርጅቶች የሚውል መሆኑን ገልጿል። በካሜሩን ፋርኖርዝ በተባለው አካባቢ የውሃ ሀብት በመቀነሱ በአንድ በኩል እስረኞች በሌላ በኩል ደግሞ አሳጥማጆችና ገበሬዎች በመሆን በተፈጠረ ግጭት አርባ አራት ሰዎች ተገድለዋል። አንድ መቶ አስራ ሁለት ሰዎች ቆስለዋል። ወደ አንድ መቶ አስራ ሁለት የሚጠጉ መኖሪያ ቤቶች ሰዎችም ተቃጥለዋል። የተባበሩት መንግስታት ድርጅት ቃል አቀባይ በግጭቱ ወደ አንድ መቶ ሺህ የሚጠጉ ሰዎች ቀያቸውን ጥለው ወደ ቻድ እና ሌላኛው የካሜሩን አካባቢ መሰደዳቸውን አስታውቀዋል። ቡርኪና ፋሶ ዋና ከተማ ውስጥ በሚገኙ የጦር ካምፖች ውስጥ ከፍተኛ የሆነ የተኩስ ድምፅ ሲሰማ ማደሩን የመንግስት ምንጮች አስታውቀዋል። ወታደራዊ ኃይሉ ስልጣን መቆጣጠር አለመቆጣጠሩን ወይም ደግሞ ፕሬዝዳንቱ መታሰር አለመታሰራቸውን በተመለከተ ግን ያረጋገጡት ነገር የለም። በሀገሪቱ ዋና ከተማ ዋጋዱጉ ውስጥ ከፍተኛ የሆነ የተኩስ ድምፅ ሲሰማ ማደሩን በስፍራው የሚገኝ የሮይተርስ ጋዜጠኛ ያረጋገጠ ሲሆን ተኩስ ሲሰማበት የነበረው ቦታ አንድ አውሮፓያን አቆጣጠር በ2015 ዓ ም ተካሂዶ በከሸፈው መፈንቅለ መንግስት ውስጥ የተሳተፉ ወታደሮች የታሰሩበት ቦታ እንደሆነ ታውቋል። የቡርኪና ፋሶ መንግስት ለማወቅ አሲረዋል ያሏቸውን አስር ወታደሮች ይዘው ማሰራቸውን የሀገሪቱ ባለስልጣናት ያስታወቁት በዚህ ሳምንት ነበር። የሩሲያ ወታደሮች ዩክሬንን ሊወሩ ይችላሉ የሚለው ስጋት ማየሉን ተከትሎ የዩክሬን ዋና ከተማ ኪቭ በሚገኘው የአሜሪካ ኤምባሲ ሰራተኛ ቤተሰቦችና የአሜሪካ መንግስት ተቀጣሪዎች በፈቃደኝነት ከሀገር እንዲወጡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትላንት ትዛዝ አስተላልፏል። በተጨማሪም በዩክሬን የሚኖሩ የአሜሪካ ዜግነት ያላቸው ሰዎች የንግድ አውሮፕላኖችን በመጠቀም ከሀገር መውጣት እንዲጀምሩ የውጭ ጉዳይ ሚኒስትሩ አሳስቧል። ውሳኔው የተላለፈው ራሽያ ከፍተኛ መጠን ያለው ወታደራዊ እርምጃ በዩክሬን ላይ ልትወስድ ተዘጋጅታለች የሚለው መረጃ እያየለ መምጣቱን ተከትሎ መሆኑን አንድ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ትላንት አስታውቀዋል። ባለስልጣን አክለው በተለይ በዩክሬንና በራሽያ ድንበር ራሽያ በምትቆጣጠረው ክሬሚያና ምስራቃዊ ዩክሬን አካባቢ ያለው ሁኔታ ለመተንበይ አስቸጋሪ ሁኔታ ላይ መድረሱን በመግለጽ ነገሮች በፍጥነት ሊባባሱ ይችላሉ ብለዋል። የውጭ ጉዳይ ሚኒስቴር ባለስልጣን ባለስልጣናት ዜጎችን የማስወጣት ውሳኔ ለጥንቃቄ ሲባል የተወሰደ መሆኑንና ዩናይትድ ስቴትስ ለዩክሬን ያላትን ድጋፍ ጥያቄ ውስጥ እንደማይከት እንዲሁም ኪየቭ የሚገኘው የአሜሪካ ኤምባሲ ስራውን እንደሚቀጥል ጨምረው አስታውቀዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝሽና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ፣ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብር ነው። አሁን ወደ ቀደመው መሰናዶ እንሻገል። በማዕከላዊ ጎንደር በኮቪድ-19 ወረርሽኝና በጦርነት ምክንያት ተቀዛቅዞ የነበረው የቱሪዝም እንቅስቃሴ እየተነቃቃ መሆኑን በዘርፉ የተሰማሩ አስተያየት ሰጪዎችና ባለስልጣናት ተናግረዋል። የጎንደር ከተማ አስጎብኚዎችና ባለሆቴሎች እንቅስቃሴው በተለይ ባለፉት ጥቂት ሳምንታት ውስጥ የተሻለ ለውጥ እያሳየ መሆኑን ተናግረዋል። አስቴር ምስጋ ነው። የጥምቀትን በዓል ተከትሎ የቱሪስት መናኸሪያ በሆነችው የጎንደር ከተማ ሶስት ቀናትን አሳልፊያለሁ። በነዚህ በእነዚህ ቀናት ከተማዋ በእንግዶች ተጨናንቃም ተመልክቻለሁ። የመኝታ አገልግሎት የሚሰጡ ሆቴሎች በመጣበባቸው የዩኒቨርሲቲ ግቢዎች፣ የሃይማኖት ተቋማትና የግለሰብ መኖሪያ ቤቶች የእንግዶች ማረፊያ ሆነው ነው የሰነበቱት። በምሽት አዝማሪ ቤቶች ለመዝናናት ያሰበሰውም ረዣዥም ሰልፎችን ጠብቆ መግባት ግድ ሆኖበት ተመልክቻለሁ። በዙሪያው ያሉ የመስህብ ቦታዎችን ለመጎብኘት የሚመጡ ቱሪስቶች ከቅርብ ጊዜ ወዲህ መበራከታቸውን የማዕከላዊ ጎንደር ዞን ባህልና ቱሪዝም መምሪያ ተወካይ ኃላፊ አቶ አስናቀው አዳነ ይናገራሉ። በእርግጥ ጎንደር ከማንኛውም እንትን በላይ የዚህ የሕልውና ጉዳዩ ትንሽ አርኪ ስለነበር፣ ባህልና ቱሪዝም ደግሞ ኮሽታን ነገር አይወድም። ከዛ አንጻር ለባህሪው አንጻር በጣም የጎዳው የእኛን አካባቢ ነው ማለት ይቻላል። ስለዚህ አሁን ግን ከዛ በመነሳት ጸጥታውም ሁኔታ ደና እየሆነ አካባቢያችን ሰላም እየመጣስ በመሆኑ ኮቪድም ላይም ያለው ጥንቃቄ ጠንከር ያለ በመሆኑ በዓላትም እየተቃረቡ እና እየደረሱ በመሆኑ በዚህ ላይ ተደራራቢ ቅስቀሳና ሕዝባችን ጋር በመስራታችን አሁን የሚመጡ ቱሪስቶችም በርካታ ናቸው። የተዘጋጁ የጉብኝት ቦታዎች ሁሉ በየገጠር ወረዳዎቻችን አሉ። ለምሳሌ እንደነ ጎርጎራ እንደ እንደ ጉዛራ ጎንደር ዙሪያ ማለት ነው። ወደ ሰሜን የሚሄደው ለምሳሌ ሰሜን ጎንደር ተብሎ እንደዞም እንዲከፈልም የእኛን ይህን ሳይነካ አይሄድም። የእኛን መስመሮች የጉብኝት ቦታዎች የተፈጥሮ ቦታዎችን ለቱሪስት ሳቢ የሆኑ ቦታዎች አሉ። ኮሶዬ ውናንያ የሚባሉ ከራስ ዳሽን ተራራ ሰስና ለታፋጥረው የሚገናኙ እሱን የጎበኘ የሚሄድ ቱሪስቶች ሰሜንን የሚነኩ የእኛንም ነክተው እያለፉ የተጎበኘ ያለበት ሁኔታ ያለ አሁን አበረታች ነገሮች ይታያሉ ማለት ይቻላል። በጎንደር ከተማ የሚገኘው የሄርፋዚ ሆቴል ባለቤት አቶ ፋንቱ ጎላ የቱሪዝም ዘርፉ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተቀዛቅሶ መቆየቱን ተናግረዋል። ቱሪዝም ከሰዎች አንድ ቦታ ወደ አንድ ቦታ የመንቀሳቀስ ጋር የተያያዘ ነው። በኮቪድ-19 ምክንያት በዓለም ውስጥ ምንም አይነት የቱሪዝም እንቅስቃሴ አልነበረ። ከቅርብ ጊዜ ውስጥ ወዲህ ያው በተፈጠረው ሰላም ሁለተኛ ደግሞ የሕዝብ ሕዝብ ሪ ለዚህ በሽታውን በተቻለ መጠን ኢትዮጵያ ውስጥ ሪ እንዳያስፋፋ በተደረገው ከፍተኛ የሆነ ጥረት በተቻለ መጠን ከሌላ ቦታ ያደረሰው አይነት ችግር በሀገራችን ውስጥ አልደረሰም። ፓርቲክላ ደግሞ በጎንደር ውስጥ ደግሞ በዚህ በሽታ ብዙም አፌክትድ አይደለም ሕዝቡ ማለት ይቻላል። ከዚህ አኳያ የቱሪዝም እንቅስቃሴው ምንም እንኳ የዓለም አቀፍ ቱሪዝም እንቅስቃሴ ቢቀንስም የአገር ውስጥ ቱሪዝም በተቻለ መጠን ብዙ በተለያዩ ለተለያዩ የስራ ምክንያቶች ወደ ጎንደር የሚመጡ አሉ። እንደምታውቁት ጎንደር የብዙ ማዕከል ነች። ጎንደር ለሱዳን 180 ኪሎ ሜትር ቅርብ ነች። ጎንደር ለትልቁ ተራራ ለሰሜን ራስ ዳሽን ተራራ የመቶ ኪሎ ሜትር ራዲስ ውስጥ ያለች ከተማ ነች። ጎንደር ለጣና ሐይቅ 50ና 60 ኪሎ ሜትር ያለች ች ጎንደር የሁሉም ማዕከል ስለሆነች ሁሉን ትስባለች። ከዚህ አኳያ በተለያየ የምክንያቶች ፐርፖስ ቱሪስቶች በዛ ምክንያት ጎንደር በተለያየ ምክንያት ስናስተናግድ ቆይተናል። አሁን ደግሞ ከቅርብ ጊዜ ውስጥ በአንጻራዊ መንገድ በተፈጠረውም ደግሞ ሰላም በሀገራችን በተፈጠረው ሰላም መረጋጋት የኮቪድን ደግሞ በመንግስትን በህዝብን በተደረገው ርብርብ ሪዲ በሽታውን በተቻለ መጠን ህዝባችን ሳይጎዳ እንዲያልፍ በመደረጉ ምክንያት አሁን የህዝባችን እንቅስቃሴ በጣም እየጨመረ ነው። እንቅስቃሴ አለ። ከመሀል ወደ ጎንደር የሚመጣው በተለያዩ የስራ መስኮች የሚመጣው ብሱ ነው። በዚህ ምክንያት የቱሪዝም እንቅስቃሴውን ጎንደር ከዚ ጋራ ሀሳብ እየመጣ ነው። በማስጎብኘት ስራ የተሰማራ ወጣት እንዳለ ግርማ ተመሳሳይ ሀሳብ ሰንዝሯል። የሀገር ውስጥ ቱሪዝሙ አሁን ላይ ከፊት ከነበረው ግንዛቤውን ከፍ እያለ ነው። እኛም በእያንዳንዱ ትምህርት ቤት እየዞርን ማስታወቂያ እየሰራ ነው። ስለዚህ የተሻለ ነው ካለፉት አመታቶች፣ እንዲያውም አሁን የተሻለ ነው የሀገር ውስጥ ቱሪዝሙን አኳይ ስናየው ማለት ነው። ኮቪድ እንግዲህ በመላው ኢኮኖሚውን በጣም ጎርቶታል። በተለይ ደግሞ እኛ የቱሪዝም አካላቶች እጅግ በጣም አስጎብኚዎች እጅግ በጣም ተጎድተናል። ላለፉት ሁለት ዓመታቶች ያለ ስራ የነበር ነው። ስለዚህ ይህን ደግሞ እንግዲህ እግዚአብሔር መፍትሄውን እንዲያመጣልን እንለምናለን፣ እንጸልያለን። ትናንት በጎንደር ፋሲልደስ ቤተመንግስት በርካታ የሀገር ውስጥ ጎብኚዎች በቡድንና በግል ሲጎበኙ አግኝቻቸዋለሁ። ከእነዚህ መካከል ወጣት ጥራውን ጽጌ አንዱ ነው። እኔ አመጣጤ እንግዲህ ጎንደር ሲባል ጎንደር ከተማ ብቻ አይደለም ሙሉ ግዛቱን ነው። በቀድሞ ጊዜ በጌምድር የሚባለው ነው እና እስከ ራስ ደጀን ተራራ ድረስ ሄጄ መጎብኘት እቅድ አለኝ። ከጓደኞቼ ጋር ቅጄ የመጣሁትም እሱን ነው። እንደምታዩት ጥምቀት ራሱን ችሎ ቱሪዝሙን ለማነቃቃት አንድ ግብዓት ቢሆንም ነገር ግን ሙሉ ጎንደር መጎብኘት ያለበት ቦታ ነው። ሙሉ አካባቢ መጎብኘት ያለበት ቦታ ነው። ይህ እንዲሆን ደግሞ የቱሪዝም ስራው ላይ ያሉ ሰዎች በተለይ የመንግስት አካላት ሙሉ ትኩረት ሰጥተው ጎብኚዎች የጎንደርን የተለያዩ ክፍሎች እንዲጎበኙ ማድረግ አለባቸው ብዬ አስባለሁ። ስሜ ወንድም ከአባው ብርሃኑ ይባላል። የመጣሁት ከአዲስ አበባ ነው እና አሁን የምንገኘው ፋሲለደስ ቤተ መንግስት ውስጥ ነው። እውነት ለመናገር ባየሁት ነገር በጣም ተደነቅ ያለው ሁሉም ነገር አሚዝ የሚያደርግ ነገር ነው እያየሁ ያለሁት ከዚህ በፊትም የአክሱም አይቻለሁ፣ የአክሱም የፍልፍል አለት የላሊበላንም አይቻለሁ። አብያተ ክርስቲያናቱም ዘንድ ከዚያ የቀጠለ ነው የአባቶቻችን የህንፃ ጥበብ እዚህ እያዩ ያሉት እስካሁን ሳይፈርሱ ምንም ሳይሆኑ እንደዚህ እንዳሉ የተጠበቁ መኖራቸው በራሱ ብዙ ነገስታት፣ ብዙ መንግስታት፣ ብዙ ዘመናት አልፈውበት አሁንም እንዳለ ነው ያለው እና በጣም አስገርሙ ሆነ ተለ እና እየተደሰትኩ ነው። ይህ በእንዲህ እንዳለ በጸጥታ ምክንያት ለጎብኚዎች ዝግ ሆኖ የቆየው የላሊበላ ውቅር አብያተ ክርስቲያናትና የሰሜን ተራሮች ብሔራዊ ፓርክ ለሀገር ውስጥና ለውጭ ሀገር ጎብኚዎች ክፍት መሆኑን የባህልና ቱሪዝም ሚኒስቴር ማሳወቁን የሀገር ውስጥ መገናኛ ብዙሀን ዛሬ ዘግበዋል። የሀገር ውስጥ ቱሪስቶች ከዚህ ቀደም ብዙ የማይታይበት ነው የነበር። ዛሬ ግን እንደምንመለከተው በርካታ የሀገር ውስጥ ቱሪስቶች ነው ቤተ መንግስቱ ከበው እየተመለከቱ እየጎበኙ ያገኘኋቸው። እነዚህ ከኋላ የምትመለከቷቸው አስራ አምስት በላይ የሚሆኑ የራያ ተወላጆች ከራያ ነው ተነስተው መጥተው እዚህ ፋሲለደስ ውስጥ እየጎበኙ ያገኘኋቸው። ቅድስ ዘው ይባላል የምትው ተራያ እኮ ነው ኢትዮጵያ የቀደምት ስልጣኔ ባለቤት የሰው ልጅ መገኛ የትልቅ ጥበብ መገኛ ነች እና ለእሱም ምስክር ነው። አስቴር ምስጋናው እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ወደ ቀጣዩ መሰናዱ እንሻገር። አሁን አሁን ላይ አሰልሶ መጾም ወይም ኢንተርሚተንት ፋስቲንግ የተባለው የአመጋገብ ብሂል የብዙዎችን ትኩረት ይዟል። ሰዎች ወትሮ ምግብ የሚወስዱባቸውን ሶስትና አራት ጊዜያት ወደ አንድ ዝቅ እንዲያደርጉ የሚያበረታታ ባህል ለጤና ያለውን ጠቀሜታ የሚያነሳሱ መረጃዎች አሉ። በዚያው ልክ ደግሞ ካለ ባለሙያ ክትትል የሚደረግ የአመጋገብ ባህል መዛነፍ ለጤና አደጋ እንደሚኖሩ ጠቋሚ መረጃዎችም አሉ። መዘክር ግርማ በዚህ ጉዳይ ላይ የጾም ጣዕም የሚል መጽሐፍ ያሳተመ ወጣት ነው። በተያያዥ ጉዳዮች ላይ ያደረግነው ቆይታ የተጀመረው መጽሐፉን ለምንና እንዴት እንደጻፈው ለቀረበለት ጥያቄ በሚሰጠው መልስ ነው። አመሰግናለሁ ሀብታሙ። ያው ከተወሰኑ ዓመታት በፊት ስለ ጾም ጉዳይ ጾም ለጤናችን ያለውን ጥቅም ሰማሁ። አንደኛ በቴሌቪዥን፣ ሌላኛው ደግሞ መጽሐፍ በማንበብ ከሁለት ጾምን ከሚጠቀሙት ሰዎች ተምቼ ራሴ ሞከርኩት። በቀን አንድ ጊዜ መመገብን በቀን አንድ ጊዜ መመገብን ከሞከርኩት በኋላ ደግሞ የፌስቡክ ቡድን በቀን አንድ ጊዜ ተመጋቢዎች የሚል አቋቁሜ ህብረተሰቡን ማማከር ጀመርኩ። በዚህ ጊዜ እነሱን ሳማክርና የተለያዩ ሀሳቦች ሲያነሱልኝ ማንበብና በጉዳዩ ላይ የተሻለ ምርምር ማድረግ ጀመርኩ። የዚያ ሁሉ ውጤት በኋላ የጾም ጣዕም የሚል መጽሐፍ ለመሆን በቃ የጾም ጣዕም የሚለው መጽሐፍ በጤና በስነ ምግብና በጾም ጉዳይ ላይ ያጠነጠነ ነው። ሁለተኛ ስም ደርሷል፣ እየተነበበ ነው። በቴሌቪዥንም በሬዲዮም የማስታወቁት ስራ ስላገኘው ህብረተሰቡ ጋር በደንብ ደርሷል ብዬ አስባለሁ። ለህብረተሰቡም ጤናና ራሳቸውን ለመጠበቅ የራሱን አስፈርሰው እያደረገ እንግዲህ ይሄ የአመጋገብ ስርዓት በቀጥታ ከጤና ከዕለት ተዕለት እንቅስቃሴያችን ጋር የሚገናኝ ስለሆነ ጥንቃቄ የሚያሻው በርካታ ጥያቄዎችም የሚነሱበት አይነት ነው። በጉዳዩ ላይ የበለጠ እውቀት ለማግኘት ምን ያክል ጥረት አደረግ? መጽሐፉ ከመታተሙ በፊት ልክ ነው። መጽሐፉ ከመታተሙ በፊትም ይሁን መጽሐፉን በመጻፍ ሂደት ያደረግኩት ነገር ቢኖር በጤና ላይ የተጻፉትን ምርምሮች ማንበብ ነው። በጤና ላይ ብዙ ምርምሮች እስከ ሁለት ሺህ ሀያ ሃያ አንድ ያሉትን አንብቤያለሁ። በስነ ምግብ ላይ አንብቤያለሁ። ከዚያም በተለየ ደግሞ በጾም ላይ አንብቤያለሁ። ምንም እንኳን በጾም ላይ ይህን ያህል ሰፊ ምርምር ባይሰራም፣ ማለትም በምግብ ላይ በተለያዩ የጤና ጉዳይ ላይ ይሰራል። ፈንድም የሚያደርጉት በጤና ላይ ግን ብዙ ፍላጎት የለውም ማለት ከጥቅማቸው ጋር አይገናኝም በተለያዩ ትልልቅ ድርጅቶች ከኮርፖሬሽኖች ጋር ስለዚህ የጤና ምርምር ውሱን ቢሆንም ያንን በማንበብ ደግሞ በዚያ ጉዳይ ላይ ፍላጎት ያላቸው የተለያዩ ሰዎች የጻፏቸውን መጽሐፍ በማየት ከዚያ በዘለለ ደግሞ በሀገራችንም በገዳማት የሚሆን በተለያዩ ተዋቂ ግለሰቦች የሚሆን ጾምን ተግብረው ረጅም እድሜ ጤነኛ እርጅና እና የተሻለ የህይወት አኗኗርና የኑሮ ዘይቤ ያላቸውን በመመልከት እንደዚህ በመጠየቅ በተለያዩ መንገዶች ነው መጽሐፉን ለማዘጋጀት የቻልኩት። በእርግጥ ፈታኝ ነው። እንደሌላ ዘርፍ መረጃ የሚገኝበት አይደለም። ለምን የተገፋ ዘርፍ ነው ማለት ይቻላል። ስለአመጋገብ ስርዓትና በተያያዥ ጉዳዮች ላይ የተጻፉ መጽሐፍት ለአንድ ማህበረሰብ ያላቸው ፋይዳ ምንድን ነው? ይህን የመሰሉ መጽሐፍትን ማዘጋጀት ምንድን ነው ጥቅሙ ብለ ታስባለ? የዚህ አይነት መጽሐፍት እንግዲህ በጣም የሚገርም ነገር እኛ ስለ ሳይንስ ወይም ባዮሎጂ ወይም እንደዚህ ህክምና ነክ ነገር የተማረው ነገር በጣም ውስን ነገር ነው ማለት የቆየ ሳይንስም ነው በብዛት የምናውቀው። ከዚያ በዘለለ ደግሞ ተግባራዊነት የሚጎደው ትምህርት ነው እኔም አንተም በብዛት የተማርንበት ትምህርት። ስለዚህ በቋንቋችን በአማርኛ ቋንቋ በአሁኑ ወቅት ያለውን ምርምርና በዓለም ላይ ያለውን ቅስቃት ተግባር የተፈተሹ ሁኔታዎች በቋንቋችን የሚያቀርብልን ባለሙያ ብዙም የለም። ምክንያቱም ወይ የተለያዩ የምግብ አዘጋጆች ሼፎች አንድ ምግብ እንዴት ይሰራል፣ የሚለውን ለየትኛው በሽታ ምን አይነት መመገብ የሚለውን ነው እንጂ ያቀረቡትን መጀመሪያ ጤናችንን አውቀን ምን ያህል የሰውነት ትብ አለን፣ የሰውነታችን ክብደት ምን ያህል ነው፣ ከጾታችን ከወሊድ ሁኔታ ከእድሜያችን አንጻር ጤናችንን እንድናውቅ፣ ከዚያ ደግሞ ስነ ምግብ ሲባል ምንድን ነው መመገብ ያለብን፣ በሀያ አራት ሰዓት ውስጥ ምን መመገብ አለብን፣ ምን መመገብ የለብን፣ የውሃን ሁኔታ የተለየ እንቅስቃሴን ሁኔታ እነዚህን ሁሉ አገናዙ ጤናና ስነ ምግብን የሚያስገነዝብ፣ ከዚያ ደግሞ ከተመገብን በኋላ ምን ያህል ጊዜ እንቆይ፣ ምን ያህል ጊዜ ነው ከአንድ ምግብ እና እስከ ቀጣይ ምግብ መቆየት ያለብን የሚለውን የጾምን ጉዳይ በደንብ በጾም ሂደት ውስጥ ምን ይከሰታል፣ ከዚያ ደግሞ ጾም ምንን ይከላከልልናል፣ ምን አይነት በሽታ ይከላከልልናል፣ ምን ጥቅም አለው፣ ምን ጥንቃቄ እርምጃ እንውሰድ የሚለውን የሚያስገነዝብ የለም እና ይሄንን ክፍተት በማየቴ እኔ ራሴ መጀመሪያ ስጾም የተቸገርኩበትን ከዚያ በሂደት እያነበኩ ያሻሻልኩትን ሌሎች ጾመኞችን ደግሞ በቡድን ባቋቋምኩት ቡድን አስራ ሁለት ሺህ ጾመኞችን በቀን አንድ የሚመገቡትን ካገዙ በኋላ ያለውን ችግር አጥንቼ ነው የጣፍኩት። ሰዎች በቀን አንድ ጊዜ ብቻ በመመገብ ጤናን ማስተካከል ብዙ ጠቀሜታዎችን ማግኘት ይቻላል በሚል ካለምንም ልምምድና ቅድመ ዝግጅት ቀጥታ ሊገቡ የሚፈልጉ ሊኖሩ ይችላሉ። ማድረግ የሚገባቸው ጥንቃቄ ምን አይነት ነው? እንዲሁ ዘው ብለው የማይገባበት ስለመሆኑስ የማስገንዘቢያ ኃላፊነቱ ላይስ ምን ያህል ተንቀሳቅሰሃል? ምንስ አደጋለሁ ሰዎች ቅድመ ዝግጅት ሳያደርጉ ከሐኪሞቻቸው ጋር ሳይማከሩ አዲስ የኑሮ ብሂል ለመጀመር በሚያደርጉት ጥረት ውስጥ ምንስ ማድረግ አለባቸው ቀድመው በጣም ጥሩ ጥያቄ ነው። ያው በቀን አንድ ጊዜ መመገብ ወይም ይህ እያፈለሱ መጥቶም የሚባለው ኢንተርሚተንት ፓርቲንግ አንዳንዶቹ አስራ ስድስት ሰዓት ቆመው በስምንት ሰዓት ጊዜ ውስጥ የሚበሉ አሉ። ሌሎች ደግሞ ሀያ ሶስት ሰዓት ጾመው በአንድ ሰዓት ጊዜ ውስጥ የሚጾሙ አሉ። እነዚህን ጊዜ ተኮር ጾሞችን ለብቻቸው ከፋ ብያቸው አለው። ሌሎችም አይነት ደግሞ ጾሞች አሉ። ይህም አይነት ምግብ ማብዛት ኛውም ፐርሰንት መመገብ የሚለውን የተለያዩ አንዳንድ ምዕራፍ ሰጥቼ ነው በስድስት ምዕራፍ መጽሐፉ የተዘጋጀው እና ወደ ጾም ለመግባት ስንፈልግ የሽግግር መርሃ ግብር ብዬ ያዘጋጀውታል ብዙ የእንግሊዝ ሀገርም የአሜሪካም የተለያዩ እነዚህ በጾም ላይ የሚሰሩ የጾም ክሊኒኮች አሉ። ከመቶ ዓመት በላይ ያለፋል እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብራ ሰው ብዬ ባህር አንድ ጊዜ መብላት ሳይሆን ዛሬ ሁለት ጊዜ ልበላ እችላለሁ፣ ነገ እንደዚያ ነገ ቁስ ፍታ ከነገ ወዲያ ምሳና ራት እያደረግኩ ያንድ ሳ ያንም ማድረግ አለብኝ። ደግሞ በምንመገብ ጊዜም ደግሞ ምንመገባል የተመጣጠነ ምግብ መሆን አለበት። መጥገብ አለብኝ። ምናልባትም በቀን ሶስት ጊዜን በላይ የነበረውን ስሳ እና ሰባ በመቶ በጽሑፉ ላይ በደንብ የተብራራ ነገር አለው ያለ ከዚያ ደግሞ ውሃ መጠጣት አለብኝ። የማዕድናት ጉዳይ እንደ ጨው አይነቶቹ ካልሆነ ራስ መሳት የሚያዞረን የማዕድናት ጉዳይ ያለ ያሱና ፍራፍ ተመጣጠለብን በእንቅስቃሴ ሁኔታችን የሚወሰናል። ደግሞ በጣም የሚንቀ ቁጭ የሚልና ብዙ እንቅስቃሴ የሌለው እንደዚያ ከዚያ ደግሞ የማይጾሙ የህብረተሰብ ክፍሎችም አሉ። ከእርግዝና ከመፀነስ፣ ከማጥባት፣ ከወሊድ ጋር የተያያዘ ቋሚ በሽታ ያለባቸው ሰዎች አሉ። እድሜያቸው ያልደረሰ ታዳጊዎች እና እንደዚህ አይነት ሰዎች መጾም የሌለባቸው አሉ። ቢቻል ደግሞ ምርመራ ማድረግ አለባቸው። ምርመራ የሚደረገው አንዳንድ የሰውነታችን የስብ ክምችት ሁኔታ፣ ከዚያ ደግሞ የማይተላለፉ በሽታዎች ሁኔታ እነዚያ እነዚያ መመርመር አለባቸው። እንጂ ይሄንን ተግብሮ ደግሞ ጥሩ ደረጃ እንትን ካሉ አብዛኛው መጦ ሚኒስቴር ስለሆነ በኢትዮጵያ ሕዝብ በተለይ በከተማ ላለው ከህፃናት ጀምሮ በጣም ይሄ ከልክ በላይ ውፍረት ከፍተኛ ነው፣ ከሚጠበቀው በላይ አሁን እየተደረጉ ባሉ በምታነባቸው ሰዎችም። ስለዚህ ወደ ከተሞች እና ወደ ቤቶች የጤና ግንዛቤ ትምህርት መምጣት አለበት። ትልልቅ ሰዎች እና መጦም የሚችሉት ደግሞ ቢጾሙ የምግብ ፍጆታ በጣም ያመጣል ብዬ ነው። እጅግ በጣም አመሰግናለሁ መዘምር ግርማ። በቅርቡ ካወጣቸው መጽሐፎች መካከል አንዱ ስለሆነው የጾም ጣዕም ስለተሰኘውና በአመጋገብ ስርዓት በተለይ ደግሞ አሰልሶ መጾም ስለሚባለው ወይም ኢንተርሚተንት ፋስቲንግ ስለሚባለው ጉዳይ ስለ አውግሃን ስለነገርከን በእጅጉ አመሰግናለሁ። እኔም ለተሰጠኝ ዕድል አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉና አመሰግናለን አድማጮቻችን፣ እንዲሁም ደግሞ የፌስቡክ ላይ ተመልካቾቻችን። አሁን ሳምንታዊው የስፖርት መሰናዶ የሚቀርብበት ሰዓት ነው። ኬኔዲ አባተ አትሌቶችን ጨምሮ ከ25 ሺህ በላይ ሰዎች የተሳተፉበት 21ኛው ቶታል ኤነርጂስ ታላቁ ሩጫ በኢትዮጵያ ትናንት በአዲስ አበባ ተካሂዷል። መነሻውንና መድረሻውን መስቀል አደባባይ በማድረግ ለ21ኛ ዓመት በተካሄደው በታላቁ ሩጫ የ10 ኪሎ ሜትር የአትሌቶች ውድድር በርካታ አትሌቶች የተሳተፉ ሲሆን በሴቶች አትሌት የዓለም ዘርፍ የኋላው አንደኛ፣ ግርማዊት ገብረ እግዚአብሔር ሁለተኛ፣ መልክናት ውዱ ደግሞ ሶስተኛ ወጥተዋል። በወንዶች ምድብ ደግሞ አትሌት ገመቹ ዲዳ አንደኛ ሲወጣ አትሌት ጌታ ነሞላ ሁለት ሁለተኛ እንዲሁም አትሌት ቦኪ ድሪባ ሶስተኛ በመሆን ውድድራቸውን አጠናቀዋል። የታላቁ ሩጫ በኢትዮጵያ የማርኬቲንግ ዳይሬክተር የሆነችው ህሊና ንጉሴ ስለ ተሳታፊዎቹና ስለ ዝግጅቱ ለአሜሪካ ድምጽ ተከታዩን አስተያየት ሰጥታለች። ሁለት ሺ አስራ አራቱ ታላቁ ሩጫ በኢትዮጵያ አስር ኪሎ ሜትር የተሳታፊዎቹ ብዛት ጠቅላላው ተሳታፊ ብዛት ሀያ አምስት ሺህ የጤና ሯጮች ነበሩት። አምስት መቶ ደግሞ በአትሌት ወይም ፕሮፌሽናል ሯጮች ነበሩት። ከፕሮፌሽናል ተወዳዳሪዎች ውስጥ ከኢትዮጵያ ውጭ የመጡ ከኤርትራ፣ ከኡጋንዳ እና ከኬንያ የመጡ ሯጮች ነበሩ። ቀኑም መቀየሩ ውድድሩን መርሳታችንን መጀመሪያ ላይ ለመምጣት አስቦ ከነበሩት ተወዳዳሪዎች የተወሰነ ቀንሷል። ከኮሮና በፊት ታላቁ ሩጫ የሚያሳትፈው ሰው ብዛት አርባ ሺ ነበረ። ኮቪድ አስራ ዘጠኝ ሲመጣ ባለፈ ዓመት ከግማሽ መርታች አስራ ሁለት ሺ ነበረ ያደረግነው። በዚህኛው አመት ግን ሀያ አምስት ሺ ነው ያደረግነው። ዝግጅቱ በጣም ካሰብነው በላይ ነው የነበረው። ተሳታፊው መምጣት ባሰብነው ቁጥር መጥቷል። ከሁሉም በላይ ደግሞ ምንም አይነት ነገር ሳይፈጠር በጥሩ በመልካም ሁኔታ ተጠናቋል ውድድሩ። የነበረው ድባብ በጣም ደስ የሚል ነበረ። እኛ እንዳዘጋጅ የምንፈልገው የነበረው ሩጫው ላይ ኢትዮጵያን ሴሌብሬት ማድረግ ነበር። ያንን በተሳካ መልኩ ተደርጓል ብለን አምናለሁ። ጠቅላይ ሚኒስትር አብይ አህመድ ዝግጅቱን በማስመልከት በጽሑፍ ባስተላለፉት መልእክት ታላቁ ሩጫ በኢትዮጵያ እንዲመሰረትና ታላቅነቱን እንዳከበረ እንዲቀጥል ያደረጉ ያሏቸውን አካላት አመስግነዋል። የሀገራችን ኩራት የኢትዮጵያ የቁርጥ ቀን ልጅ በመከራዋም ሆነ በደስታዋ ቀድመው ከሚደርሱላት አንዱ የሆነው ሲሉ ላሞካሹት አትሌት ኃይሌ ገብረሥላሴ ደግሞ የተለየ ምስጋና አቅርበዋል። ዝግጅቱ ለአትሌቲክስ ከሚያበረክተው አስተዋጽኦ ባለፈ ኢትዮጵያዊ መሰባሰብን ትስስርንና መቀራረብን የሚፈጥር እንደሆነ አይሆንም፣ ነው ጠቅላይ ሚኒስትሩ የገለጹት። ህዳር አምስት ቀን ሁለት ሺ አስራ አራት አመተ ምህረት ሊካሄድ ታቅዶ የነበረው የዘንድሮ ታላቁ ሩጫ በኢትዮጵያ በአስቸኳይ ጊዜ አዋጁ ምክንያት ተራዝሞ ነው በትናንትናው እለት የተካሄደው። ታላቁ ሩጫ በኢትዮጵያ በዓለም አቀፍ ደረጃ እውቅና ካላቸው የጎዳና ላይ የሩጫ ውድድሮች መካከል የሚጠቀስ ነው። በ33ተኛው የአፍሪካ ዋንጫ ያልተጠበቁ ውጤቶች መመዝገባቸውን ቀጥለዋል። በአፍሪካ ዋንጫ የመጨረሻ 16 ውስጥ በገቡ ቡድኖች መካከል የሚካሄዱ የጥሎ ማለፍ ጨዋታዎች ትናንት የተጀመሩ ሲሆን ያልተጠበቁ ውጤቶችም ተመዝግበዋል። በምድቧ ሁለት ጨዋታዎችን ተሸንፋ ምርጥ ሶስተኛ በመባል 16ቱን የተቀላቀለችው ቱኒዚያ በተቃራኒው የምድቧን ሶስቱንም ጨዋታ በማሸነፍ ብቸኛ የሆነችውን ናይጄሪያን ከውድድሩ አሰናብታለች። በኮቪድ-19 በመያዛቸው ምክንያት አሰልጣኝ ሰኞዋን ጨምሮ በርካታ ተጫዋቾችን ማሳተፍ ያልቻለችው ቱኒዚያ አርባ ሰባተኛው ደቂቃ ላይ ዩሴፍ ምሳክኒ ባስቆጠራት ብቸኛ ጎል ነው ናይጄሪያን ያሸነፈችው። ከምድቧ ግብፅን፣ ሱዳንንና ጊኒ ቢሳውን በማሸነፍ ሙሉ ዘጠኝ ነጥብ ይዛ ያለፈችው ናይጄሪያ ለዋንጫ ከሚጠበቁ ቡድኖች መካከል ብትሆንም ከአስራ ስድስቱ ማለፍ አልቻለችም። አሌክስ ኢዎቢ በስልሳ ስድስተኛው ደቂቃ ላይ በሰራው ጥፋት በቀይ ካርድ ከሜዳ መውጣቱን ተከትሎ ቀሪዎችን ደቂቃዎች በአስር ተጫዋቾች ለመጨረስ የተገደ ዱት የናይጄሪያ ብሔራዊ ቡድን ተጫዋቾች ኢላማውን የጠበቀ አንድ ሙከራ ብቻ ነው ያደረጉት። ከናይጄሪያ እና ከቱኒዚያ ጨዋታ በፊት በተደረገው ሌላ የጥሎ ማለፍ ጨዋታ ደግሞ በምድቧ የመጨረሻ ጨዋታ ከኢትዮጵያ ጋር አቻ የወጣችው ቡርኪና ፋሶ ጋቦንን በመለያ ምታሸንፋ ወደ ቀጣዩ ዙር አልፋለች። ቡርኪና ፋሶ አስቀድሞ የፍጹም ቅጣት የምትበሳተው በአምበሏ በርትራንድ ትራኦሬ አማካኝነት 28ኛው ደቂቃ ላይ ባስቆጠረችው ጎል እስከ መጨረሻ መምራት ይችላ ነበር። ይሁንና በ67ኛው ደቂቃ ላይ ሁለተኛ ቢጫ ካርድ በማየት አንድ ተጫዋች ቢሰናበትባትም፣ ጨዋታውን ተጭና ለመጫወት የሞከረችው ጋቦን መደበኛው የጨዋታ ጊዜ ተጠናቆ በተጨመረው ሶስት ደቂቃ ውስጥ በተቆጠረ ጎል አቻ መሆን ችላለች። ጨዋታው በአቻ ውጤት መጠናቀቁን ተከትሎ በተጨመረው ሰላሳ ደቂቃ ውስጥ ጎል ማስቆጠር ያልቻሉት ሁለቱ ቡድኖች ወደ መለያ ምት ያመሩ ሲሆን በዚህም ቡርኪና ፋሶ ሰባት ለ ስድስት በሆነ ውጤት በማሸነፍ የመጨረሻ ስምንቱን ተቀላቅላለች። ለኮስታሪካው የዓለም ዋንጫ ለማለፍ የማጣሪያ ጨዋታውን በማድረግ ላይ የሚገኘው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በታንዛኒያቸው ተሸንፏል። ብሔራዊ ቡድኑ ትናንት በታንዛኒያ ያደረገውን የዓለም ዋንጫ አራተኛ ዙር ማጣሪያ የመጀመሪያ ጨዋታውን አንድ ለዜሮ በሆነ ውጤት ነው የተሸነፈው። ለታንዛኒያ በ64ኛው ደቂቃ ላይ ጎል ያስቆጠረችው ክሪሳ ጆንባራ ናት። በአሰልጣኝ ፍሬው ኃይለ ገብርኤል የሚመራው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን የመልሱን ጨዋታ ከቀናት በኋላ በኢትዮጵያ የሚያደርግ ሲሆን በድምር ውጤት የሚያሸንፍ ከሆነ ለኮስታሪካው ከ20 ዓመት በታች የሴቶች የዓለም ዋንጫ ለማለፍ አንድ የደርሶ መልስ ማጣሪያ ጨዋታ ብቻ ይቀረዋል። ብሔራዊ ቡድኑ በቅርቡ ከ20 ዓመት በታች የሴቶች የሴካፍ ዋንጫን ማንሳቱ የሚታወስ ነው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ፣ እናመሰግናለን። አድማጮቻችን እስካሁን ድረስ አብራችን ስለሆናችሁ በጅድ እናመሰግናለን። በመስተንግዶ ሀብታሙ ስዩም እንዲሁም ደግሞ በድምፅና በምስል ምህንድስ ነው ደግሞ እስካሁን ድረስ አብሮን የነበረው ኤልያስ አስማረ ነው። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።